የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪን ግድያ ተከትሎ ለጸጥታ ችግሮች መፍትሄ እንዲፈለግ ተጠየቀ። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን የሚታዩት የጸጥታ ችግሮችና ተያያዥ ሁኔታዎችን መፍትሄ እንዲበጅላቸው አባ ገዳዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ጥሪ አቅርበዋል። የዞኑ ዋና አስተዳዳሪ አህመድ አሊ ባለፈው ሳምንት አርብ ታጣቂዎች መገደላቸውን ተከትሎ በነዋሪዎቹ ዘንድ የደህንነት ስጋት መፈጠሩንም ጥሪ አቅራቢዎቹ አመልክተዋል። በዞኑ የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ አብደላ አህመድ ዋና አስተዳዳሪው ግድያ አሁንም በምርመራ ላይ እንደሚገኝ ለአሜሪካ ድምፅ ገልጸዋል። ፀሐይ ዳምጠው ዘገባላት። ባለፈው ሳምንት አርብ በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪው አቶ አህመድ አሊ በዞኑ ዋና ከተማ ከሚሴ በታጣቂዎች መገደላቸውን ተከትሎ ለአሜሪካ ድምፅ አስተያየታቸውን የሰጡ አባገዳዎች የአገር ሽማግሌዎችና የሃይማኖት አባቶች በዞኑ እየታዩ ያሉት የጸጥታ ችግሮች እና ተያያዥ ሁኔታዎች መፍትሄ እንዲበጅላቸው ጥሪ አቅርበዋል። የወሎ ኦሮሞ አባገዳ አህመድ መሐመድ ዑመር በዞኑ እየተስፋፋ ነው ያሉት የንጹሃን ዜጎች እገታና ግድያ ሊወገዝ እንደሚገባ ተናግረዋል። ይህ ድርጊት ባልተለመደ ሁኔታ በዞኑ ብሎም በከተማዋ እየተደጋገመ ነው። አሁን በከተማዋ ያለው እንቅስቃሴ የተረጋጋ ቢሆንም፣ ህብረተሰቡ በከፍተኛ ስጋት ውስጥ ነው። ከሁለት ሳምንት በፊት የወሎ አባ ቦኩ ልጅ ማንነታቸው ባልታወቁ ግለሰቦች በባጃጅ ታፍነው ከተወሰዱ በኋላ አምስት መቶ ሺህ ብር የማስለቀቂያ ቤዛ ተጠይቆባቸው ገንዘቡ ቢከፈልም ተገድለው ተጥለው ተገኝተዋል። ይህ ነገር በነዋሪዎች ላይ የከፋ የደህንነት ስጋት አሳድረዋል። አሁን ሁሉም አካልና መንግስት የሕዝቡን ደህንነት መጠበቅ፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎችም ድርጊቱን ማውገዝ ይጠበቅብናል የሚል እምነት አለኝ። ችግሩ በአፋጣኝ ካልተቀረፈ የሁሉንም ቤት ማንኳኳቱ አይቀርም። የከሚሴ ከተማ የእስልምና ጉዳዮች ጽህፈት ቤት ኃላፊ ሼህ ሁሴን አልይ በበኩላቸው አሁን በከተማው አንጻራዊ ሰላም መኖሩን ጠቅሰው ዘላቂ ሰላም እንዲሰፍን ግን ሁሉም አካባቢውን በንቃት መጠበቅ ይኖርበታል ብለዋል። ማህበረሰቡ የተደናገጠበት ና ጉራ የተጋባበት ሁኔታ ነበረ። ያ እንግዲህ በማግስት ደግሞ እያደር እየተሻለ እየተሻለ ዛሬ በተለይ ደህና ነው ተሰቃሽው ትናንትና በተለይ ደግሞ ክልል አመራሮች መጣ ነበረ ጣቸው በጣም በሰፊ የማህበረሰብ ጋር ውይይት አድርገዋል። እንደገና ስሚንሰች ላይ ደግሞ የሀገር ሽማግሌዎች ና ነመሳባቶችን በዚሁም እስልምና ጉዳዮችን አግኝተው ለብቻ ያማከሩበት ና ያወያዩበት ሁኔታዎች አሉ። ነገ ዋስና ስለለምለም አሁኑ ከወድሁ የሃይማኖት አባት እንደ ሃይማኖት አባት ነ አባገዳዎች እንደ አባገዳዎች ሽማግሌ ያገር ሽማግሌዎች እንዳገር ሽማግሌ ወጣቱ እንደ ወጣት ቴቱ እንደዜ ሁሉም ሰው በዚህ ለ ሰላም ና ለመረጋጋት ፍላችን ያው የበኩላችን መስራት አለብን የሚለውን ነገር በደንብ መሰራት አለበት። በስፋት መሰል ችግሮች እንዳይደጋገሙ ለመግታት የመረጃ ስርዓት ያለውን አስፈላጊነት ያነሱት ሼ ሁሴን መንግስት ስርዓቱን እንዲያበጅ ጠይቀዋል። የዞኑ የብልጽግና ጽህፈት ቤት ኃላፊ አብደላ አህመድ በኩላቸው ከዋናው አስተዳዳሪ ግድያ ጋር በተያያዘ በከተማዋ ውጥረት ተፈጥሮ እንደነበር ገልጸው አሁን ረገብ ማለቱን ተናግረዋል። በአካባቢው የመንግስት የጸጥታ ኃይሎች መሰማራታቸውን የጠቀሱት አቶ አብደላ በዋናው አስተዳዳሪው ላይ የተፈጸመው ግድያ አሁን በምርመራ ሂደት ላይ እንደሚገኝ አብራርተዋል። ግድያውን በተመለከተ ምርመራ በማጣራት ሂደት ላይ ነን። እገሌ ነው ተብሎ የተረጋገጠ ነገር የለም። ሂደቱ እንደተጠናቀቀ ለህዝብ ይፋ ይደረጋል። አሁን ከተማው በተረጋጋ ሁኔታ ውስጥ ይገኛል። ሰላም ነው። የጸጥታ ኃይሎችም በስራ ላይ ናቸው። የልዩ ዞን የብልጽግና ጽህፈት ቤት ኃላፊ ይህን ቢሉም የልዩ ዞን ኮሚኒኬሽን ጽህፈት ቤት ግን ባለፈው ሳምንት አርብ በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ ለዋናው አስተዳዳሪ ግድያ ጽንፈኛው የሸኔ ታጣቂ ቡድን በማለት የገለጸውን የኦሮሞ ነፃነት ሰራዊት ተጠያቂ አድርገዋል። የኦሮሞ ነጻነት ሰራዊት ከዚህ ቀደም የሚቀርቡበትን መሰል ውንጅላዎችን በተደጋጋሚ ማስተባበሉ ይታወሳል። በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ ግድያውን ለማጣራት ኮሚሽኑ ባለሙያዎችን ማሰማራቱንም አስታውቀዋል። ዜና ላይ እኛም አይተነዋል። ባለሙያዎች ተመድበው እየሰሩ ነው፣ እያጣሩ ነው። እነማን በእነማን እንዲህ ዓይነት ጉዳት ደረሰባቸው እንዴት ሞት የሚለውን ቬሪፋይ ለማድረግ ባለሙያዎች ተመድበው እየሰሩ ነው። እዛ ውጭ ምንም የደረስንበት ነገር የለም። ያው በሚዲያ እንደ ማንኛውም ሰው እና ተቋም ያው ያየነው ነው። ያን መሰረት አድርገን ሚዲያም አንዱ ራሱ የመረጃ ምንጭ ስለሆነ ያን መሰረት አድርገን የስራችን እየሰራ ነው። እዛ ቦታ ላይ ብቻ የተወሰነ ሳይሆን ይሄ አሁን የምታዩ ችግር ኦልሞስት ብዙ ቦታዎች ላይ ያለ ችግር ነው። የቅርቡን እንኳን የተማሪዎችን ብንወስድ በሚዲያ እንዳየ ነው። እንደዚህ አይነት ነገሮች አሉ። እኛ የምንከታተላቸው ብዙ በርካታ ጉዳዮች አሉና አጠቃላይ ችግሮች በሆነ መንገድ ካልተፈቱ ድረስ እንዲ ነገሮች ያው ስርአት አልበኝነትም እስካለ ድረስ እንዲ ነገሮች ይቀጥላሉ እና በርካታ ቦታዎች ላይ እኛ ጋር እየደወሉ የሚደርሱ ተቋማዎች አሉና እነሱን ክትትል እያደረግን ነው። ዞሮ ዞሮ አባ ገዳዎች፣ የሀገር ሽማግሌዎች እና የሃይማኖት አባቶች ለመንግስት ባቀረቡት ጥሪ ለዜጎች ደህንነት ጥበቃ እንዲያደርግ ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ